በሕወሓት አመራሮች መካከል የተፈጠረው አለመግባባት በውይይት እንደሚቋጭ በመሪዎቹ መካከል ቃል መገባቱ በክልል ከሚገኙ ሊቃነ ጳጳሳት ከተነገረ ከአስር ቀናት በኋላ ጊዜያዊ አስተዳደሩ በነ ዶክተር ደብረጽዮን የሚመራውን ቡድን ይፋዊ መፈንቅለ መንግስት እያካሄደ ነው ሲል ከሷል። አስተዳደሩ ትላንት ባወጣው መግለጫ በአስተዳደሩ ስር የሚገኙት የፓርቲው አመራሮች ያለ ቅድመ ሁኔታ ችግሮችን በሰላማዊ መንገድ ለመፍታት በውይይት ዝግጁ መሆናቸውን ገልጿል። በመግለጫው ላይ በነ ዶክተር ደብረጽዮን ገብረ ሚካኤል በኩል ምላሽ ለማግኘት በስልክና በአካል ያደረግነው ሙከራ አልተሳካም። ሙልጌታ ጽባ ዝርዝሮ አለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጽፈት ቤት ትላንት ህዳር አንድ ቀን 2017 ዓ ም ባወጣው መግለጫ በቀድሞ የትግራይ ክልል ፕሬዚደንትና የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ቡድን የመንግስት ስራዎችን ከማደናቀፍ አልፎ ይፋዊ መፈንቅለ በመፈጸም በክልሉ ስርአት አልበኝነት በማስፋፋት ላይ ነው ሲል ክስ አሰምቷል። አስተዳደሩ ባወጣው በዚህ መግለጫ ጦርነቱን ለማስቆም ፕሪቶሪያ ላይ ከተፈረመ ስምምነት በኋላ የህዝቡን ጥያቄ ለመመለስ እየተደረገ ነበር ያለው ረት በህወሀት አመራሮች መካከል የተፈጠረው አለመግባባት እንቅፋት መፍጠሩን ጠቁሟል። ጊዜያዊ አስተዳደሩ በሂደቱ ላይ መሰናከል ፈጥረው ስራይን አደናቅፏል ያላቸው የእነ ዶክተር ደብረጽዮን ቡድን በመቀለ ከተማ፣ ሰሜን ምዕራብና ማዕከላዊ ዞኖች በመንቀሳቀስ ቅስቀሳ እያደረጉ ነው ሲል በአስረጅነት ጠቅሷል። ቡድኑ ከትግራይ ሰራዊት አመራሮች ጋር መግባባት ላይ መድረሳቸውና ከላይ እስከታች የመንግስት መዋቅሩን ለመቆጣጠር መጨረሳቸውን በመግለጽ ህዝቡን በማደናገር ላይ ናቸው ሲል ጊዜያዊ አስተዳደሩ በመግለጫው ክስ አሰምቷል። ጊዜያዊ አስተዳደሩን ይህን መግለጫ ያወጣው በትግራይ ክልል በቅርቡ የራሳቸው ሲነዶስ የመሰረቱት ሊቃነ ጳጳሳት በህወሀት አመራሮች መካከል የተፈጠረው ልዩነት ለመፍታት የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ ማድረጋቸው ከገለጹ ከአስር ቀናት በኋላ ነው። ፖለቲከኞቹ በቅርቡ ተገናኝተው እንደሚወያዩ ሊቃ ጳጳሳቱ ገልጸው ነበር። ዛሬ በወጣው መግለጫ ላይ በነ ዶክተር ደብረጽዮን ገብረ ሚካኤል ወገን ምላሽ ለማግኘት በስልክና በአካል ያደረግነው ሙከራ አልተሳካም። አስተዳደሩ ትላንት ባወጣው መግለጫ በአስተዳደሩ ስር የሚገኙት የፓርቲው አመራሮች ያለቅድመ ሁኔታ ችግሮችን በሰላማዊ መንገድ ለመፍታት ውይይት ዝግጁ መሆናቸው ገልጾ፣ የሚደረገው ውይይት ግን ችግሮች በሰላማዊ መንገድ ለማጥበብና ለመፍታት እንጂ የስልጣን ክፍል ለማድረግ አይደለም ሲል አስታውቋል። በሌላ በኩል ሰባት የሲቪል ማህበረሰብ ተቋማት በክልሉ ጉዳይ ለሁለት ቀናት ውይይት ማድረጋቸው ገልጸው ትላንት ለሀገር ውስጥ መገናኛ ብዙሀን በሰጡትና አቶ ዳንኤል ነጋሽ በተባሉ ግለሰብ አማካኝነት በተነበበው መግለጫ በሁለቱ የህወሓት ቡድኖች መካከል የተፈጠረው ክፍፍልና ውጥረት በፕሪቶሪያው ስምምነት ትግበራ ላይ እንቅፋት እየፈጠረ ነው ብለዋል። ውሽጣዊ ሓድነት ህዝብና መንግስታዊ መሐውራት ብኣግባቡ ከይሰርሑ የህዝባችን አንድነትን የሚያላላ የመንግስት መዋቅር በሚገባ እንዳይሰራ የሚያደርግና የትግራይን አቅሞች የሚበትን ነው። ይህን ለመፍታት የእኛ ጥምረት የተለየ ጥረት ሲያደርግ ቆይቷል። አሁንም ከሌሎች የሚመለከታቸው አካላት ጋር በመሆን ጥረታችንን እንቀጥላለን። የሲቪል ማህበረሰብ ተቋማቱ ልዩነቱ በፓርቲው አሰራር እንዲፈታ የጠየቁ ሲሆን፣ አመራሮቹ ከማን አለብኝነት ተላቀው ህዝቡ ወደ ሌላ ቀውስ እንዳይገባ ሊሰሩ ይገባል ብለዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም